የሶስት መቶ ዑላማዎቹ ስብሰባ ላይ ምርጫ ይካሄዳል ሊካሄድ ይችላል። እንደዚህ ብለው የተናገሩት ነገር አለ። የዑላማዎች ምክር ቤት ነው ወይስ የመጅልሱን ነው? ምንድን ነው የሚደረገው? ሶስት መቶ ዑለማዎች ተገኝተው የተዘጋጀው ሰነድን ኮሜንት አድርገው ፋይናላይዝ አድርገው ያጸድቁታል። ያጸደቁ በኋላ አስመራጭ እንዴት ይሁን የሚለውን ከዛ ውስጥ ይሁን፣ በዚህ መንገድ ይሁን ከዛ በኋላ ምርጫ የሚደረገው ለሰው አናውንስ ተደርጎ ተደርጎ ምናልባት አንድ ወር፣ ሁለት ወር፣ ሶስት ወር ከዛ በኋላ በዛ ስብሰባ ላይ የሚወሰን እንጂ በእለቱ ዑለማም የመግሊስን ምርጫ አይደረግ የአስመራጭ ሁኔታ ነው። እሳቸው ምርጫው በምን አይነት ሁኔታ መካሄድ አለበት፣ የምርጫ ኮሚቴ ወይም አስመራጭ ኮሚቴ ሰነዱ ላይ ምን መሰለ፣ ሰነድ የተዘጋጀ ሰነድ አለ። አስተዳደራ ደግሞ እንዳለ የተቋሙን አጠቃላይ ነገር ይዞ ፓርት ኦፊስ የምርጫ ሂደቱ ላይ የያዘው ነገር አለ። ያ ላይ ኤዲት ተደርጎ የሚሻሻል ነገር ካለ ፋይናሊ ያው ሰነድ ውስጥ ይሻሻል፣ አብሮ ይዘልቃል። ከሌለ በተቀመጠው መንገድ ይሄዳል። ምናልባት አስመራጭ የተባለው አካል ተሳታፊው ሰው በዚህ መልኩ ይሁን የሚል የተለየ ካለ እዛ ጋ ነው። ምናልባት አስመራጭ የተባለው አካል ተሳታፊው ሰው በዚህ መልኩ ይሁን የሚል የተለየ ካለ በዛን ጊዜ ሰነዱ ማጽደቅ፣ አንድ ሁለተኛ የወደፊቱ ምርጫ ሁኔታ እንዲ ይሁን የሚለውን ፋይናላይዝ የሚደረግበት እንጂ በዛን ቀን ሊመረጥ ከተቻለም አስመራጭ ግብረ ኃይሉ ሊመረጥ ይችላል። እዛ ውጭ የመግሊስም የኦለማም ወደፊት ነው። ከዛ ስብሰባ በኋላ ነው ታይም ቴብል ተደርጎለት እኛ ተደርጎ እንጂ በዛ ፕሮግራም ያልቅ አይደለም። ሶስት ጉዳዮች ላይ ጥናት እንዳካሄደ ኮሚቴው ከተናገሩ በኋላ መጨረሻ ላይ የኡላማዎቹ ስብሰባ ይካሄዳል ካሉ በኋላ ወደ ምርጫ ሂደት ሊካሄድ ይችላል። ምርጫው በምን አይነት ሁኔታ መካሄድ አለበት፣ የምርጫ ኮሚቴ አስመራጭ ኮሚቴ መቋቋም አለበት ወይም ይሄው ኮሚቴ ሊያስመርጥ ይችላል የሚለውም በጊዜ የሚሰበሰቡት ኡላማዎችና ምሁሮች የሚመለከታቸው አካላት የሚወስኑበት ይሆናል ነው ያሉት። አዎ፣ ምንድን ነው አሁን ለምሳሌ ኮሚኒቲው ጋር ሌላ አስመራጭ ተብሎ አዲስ የማይታወቅ ሰው ከሚመጣ ይሄው ራሱ ሲሰራ የነበረው አካል መጅሊስ ሲመጣ ኮሚቴ ቦታውን ያስረክቧል። ይሄ ራሱ ለምን አስመራጭ ሆኖ ምርጫ ውስጥ የማይገባ የሚል ሀሳብም ስላለ አሁን ዞሮ ዞሮ በአጠቃላይ ባለው ነገር ላይ እንዲህ ይመረጥ፣ ይህኛው ይሁን፣ ሌላ ይሁን ሰነዱን ከማጥረጥ አካል ይህን ጉዳይ በዛን ጊዜ ፋይናላይዝ ይደረጋል። ሀሳብ ግን ይሄ አወዛጋቢ የነበረው የመጅሊሱ ምርጫ ጉዳይ መፍትሄ ሊበጅለት ይችላል ማለት እንችላለን በሚቀጥለው ውይይት አራት የቤት ነገሮች ውስጥ አሁን የተደከመበት ነገር ተቋሙ ከእንደገና ሪፎርም እንዲደረግ ከሚለው አንስቶ ከታች እስከላይ ሪፎርም የማድረጉት ስራ በዚህ በተጠቀሰው ሰነድ ውስጥ የተሰሩ ነገሮች አሉ። ከዚያ በኋላ ይሄኛው ሲጸድቅ አሁን ከረንት ላይ ያለው የመንግሊሱ መተዳደሪያ ደንብ ወድቆ ይህኛው ቦታ ላይ ይተካል ማለት ነው። ምርጫ ሲደረግ ደግሞ አደስ የሚመጡ ሰዎች አሁን ያሉትን ቦታ ይይዛሉ ማለት ነው። በዛ መልኩ ነው የሚሄዱት።